بس okay, راديو ኢንጂነር አያሌው አስፋው የግሎባል አፍሪካ ጸሐፊ፣ ግሎባል አፍሪካ መቼ እንዴትና ለምን አላማ ነው የተቋቋመው? አቶ ካሳሁን፣ በመጀመሪያ ለተሰጠኝ እድል በጣም አመሰግናለሁ። እንግዲህ በአጭሩ ለማብራራት ያህል ግሎባል አፍሪካ ትንሽ ረዘም ያሉ ጊዜዎች አሉት። በ2016 በሰባት ኢትዮጵያውያን በኒውዚላንድ ነው የተመሰረተው። ያም ሲመሰረት ስሙንም ሶስት ጊዜ ተቀያይረዋል። የኢትዮጵያ ኮሚኒቲ ዴቨሎፕመንት ፕሮግራም የሚል ነበረ። አመሰራረቱ ለምንድን ነው የሚለው በክራይስት ቸርች በሰባት ኢትዮጵያውያን ኒውዚላንድ ማለት ነው፣ ተጀመረ እና በኢትዮጵያ ውስጥ ያለው የዚህ የብሔረሰቦች አመሰራረት መሰረት በማድረግ ባለው ሕገ መንግስት ማለት ነው። በውጭ ሀገርም የተለያዩ የኢትዮጵያ ብሔረሰቦች ማህበረሰብ እየተበራከቱ ሄዱ። ለምሳሌ የትግራይ ማህበረሰብ፣ የአማራ ማህበረሰብ፣ የኦሮሞ ማህበረሰብ፣ የሶማሌ ማህበረሰብ እና ይሄ ነገር እያሳሰበ ሲመጣ በሁለት ሺህ አስራ ሰባት የኢትዮጵያ ኮሚኒቲ ዲቨሎፕመንት ፕሮግራም የሚባለው በክራይስት ቸርች የተመሰረተው ስሙን ቀይሮ ግሎባል አፍሪካ ማይግራንት ፕሮፌሽናል አሶሲሽን ተባለና አፍሪካውያንን ጭምር እናስባስ፣ በኢትዮጵያንም እንደዚሁ እንዳሉ ኮሚኒቲው በየብሔረሰቡ ሆኖ አንድ ላይ ከአፍሪካዎቹ ጋር በሚል ተጀመረና፣ ነ አንድ አንድ አመት ከቆየ በኋላ በሁለት ሺህ አስራ ስምንት የለም፣ ይሄ ፕሮፌሽናል የሚለው ማህበረሰቡን የሚከፋፍል የተማሩትን ብቻ ስለሆነ ያጠቃልን አንድ ላይ ሌላው ኮሚኒቲስ የሚል ጥያቄ ሲመጣ ምን አደረግ? በሁለት ሺህ አስራ ስምንት በአራት ሱዳናውያን ደቡብ ሱዳናውያን ናቸው በአንድ ኡጋንዳውያን አንድ ሩዋንዳ አንድ ታንዛኒያ በሶስት ኢትዮጵያውያን ለሁለተኛ ጊዜ ስሙ ተቀየረና ግሎባል አፍሪካ ማይግራንት ኮሚኒቲ አሶሴሽን የሚል ስያሜ ተሰጥቶት በክራይስት ቸርች ያለውም ተቀይሮ እዚህ ኩዊንስላንድ በኩዊንስላንድ ገቨርንመንት በፌር ትሬዲንግ ተመዘገበ ማለት ነው በሁለት ሺ አስራ ስምንት እንግዲህ በአጭሩ አመሰራርቱ ይህን ይመስላል ድርጅቱ ከተመሰረተ ጀምሮ እስካሁን ድረስ ምን አይነት እንቅስቃሴዎችን አከናውኗል? እንግዲህ በእንቅስቃሴዎችን በሚመለከት እንዳልኩህ ከአመሰራረቱ ጀምሮ ስሞቹን እየቀያየረ ሲመጣ የተለያዩ እንቅስቃሴዎችን ለማድረግ ተሞክረዋል። ይኸውም እንደው ከእንቅስቃሴዎቹ ማለት ነው ኮሚኒቲ አድቮኬሲ፣ ዩዝ አድቮኬሲ ሌላው ጀነራል አድቮኬሲ ዩኒት አለው። ኤጁኬሽናል አድቮኬሲ ኔትወርክ አንድ ሰፖርቲንግ በማድረግ በአጠቃላይ በቪዥን ደረጃ ምንድን ነው የተደረገው? በእንግሊዝኛው ብናገር ይሻለኛል። ቪዥኑ ቱ ክሬት ሄልዚ ዳይናሚክ ኮንሰርንድ አፍሪካን ማይግራንት ባክግራውንድ ፋሚሊስ ወርደ ካንትሪ ግሎባላይዝ ለማድረግ ነው የተሞከረው ና የተደረገው እንቅስቃሴ በዚህ በኩዊንስላንድ ኩዊንስላንድ ገቨርንመንት ተመስርቶ እንቅስቃሴዎችን በኮሚኒቲው ለመጀመሪያ በደቡብ ና በኖርዝ ሱዳን መካከል ያሉትን ኮሚኒቲዎች ለማቀራረብ እና እንዲሁም በተለያዩ የሱዳን ኮሚኒቲዎች፣ በተለያዩ የኢትዮጵያ ኮሚኒቲዎች መካከል የሚታዩትን አንዳንድ ችግሮች ወይም ቅራኔዎች ለማቀራረብ ተሞክሯል። ለምሳሌ ያህል በዚህ በኩዊንስላንድ የኢትዮጵያ ኮሚኒቲዎችን ለማቀራረብ ጥረት ተደርጓል። ሌላው በኢትዮጵያ ኮሚኒቲ በፌዝ ኮሚኒቲ ቸርች ነበረ። በዛ ቸርችም እንደዚሁ አሁንም መጎሸት እየተደረገ ነው ያለው እና እንዳልኩ ከአመሰራረቱ አንጻር፣ በዚህ በኮቪድ ከመምጣቱ በፊት ፌስቲቫል ለማዘጋጀት ነበረ የታሰበው። አፍሪካውያን በዚህ በኩዊንስላንድ ተሰባስበው የምግብ ኢንተርቴንመንት፣ የስፖርት፣ የተለያዩ እንቅስቃሴዎችን ለማድረግ ጥረት ተደርጎ ነበር። በአብዛኛው በእንቅስቃሴ ላይ እያለን ኮቪዱ መጣ። ስለዚህ ያንን ነገር ሳናደርግ ቀረን ማለት ነው። በሌላ እንቅስቃሴ በኩል አውስትራሊያ ዋይድ ለማድረግ በየስቴቶቹ ብራንች ለመመስረት በኒው ሳውዝ ዌልዝ፣ በቪክቶሪያ፣ በወስት አውስትራሊያ እና በሳውዝ አውስትራሊያ እንደዚሁ ብራንች ለመመስረት የተለያዩ ቡድኖችን በማንቀሳቀስና ኢንትሮዱስ በማድረግ ላይ እንገኛለን። እነዚህ በየስቴቶቹ ከተመሰረቱ በኋላ አውስትራሊያ ዋይድ የሆነ በኮመንዌልዝ ሕግ ማለት ነው ግሎባል አፍሪካ ይመሰረታል። እንዲሁም በተለያዩ ኮንቲኔንቶች ዋና ኦብጀክቲቭ አፍሪካውያንን በያሉበት ሀገር አንድ ድምፅ እንዲኖራቸው ያላቸውን ችግር በጋራ እንዲፈቱ ማስተባበር ላይ የተመሰረተ ነው። ዋና ኦብጀክቲቭ ማለት ነው። ለጊዜው ያሉት እንቅስቃሴዎች ይህንን ይመስላሉ። እስካሁን ድረስ ያደረግናቸው ማለት ነው። በአውስትራሊያ ደረጃ እንኳ በተሻለ መልኩ አንድ አድርገን መስርተን፣ ከዛ በአውሮፓና በሰሜን አሜሪካ ያሉትን ሊንኮች ለሚመስረት እንቅስቃሴ ላይ ነው ያለን። ከዚህ ተጨማሪ እንቅስቃሴ በግብ ደረጃ ስጭር ወይም መካከለኛ ወይም የረጅም ጊዜ እቅዳችሁ ምንድን ነው? የአጭር ጊዜው ምንድን ነው? በዚህ በኮቪድ ውስጥ ያደረግነው ማለት ነው በኒውዚላንድ ገቨርንመንት የስድስት ሺ ዶላር ፈንድ ጠይቀን እየጠበቅና ያለ ነው በዚህ በአውስትራሊያም እንደዚሁ ወደ አስር ሺህ ዶላር የሚሆን ፈንድ ይጠይቀናል ለምንድን ነው ቃልቀኝ በዚህ በኢምፓክት ኦፍ ኮቪድ ፕሪፓሬሽን አዳፕቴብሊቲ የሚል ትሬኒንግ በአውስትራሊያ በኒው በኒውዚላንድ ለአፍሪካ ኮሚኒቲ ለመስጠት ፈንድ ይጠይቀናል ይኸውም እንደው ቶፒኮቹን በአጭሩ የትሬኒንጉን ቶፒክ ማለት ነው የአጭር ጊዜያችን ነው ቢፎር ኮቪድ ናይንቲን ምን ነበረ አፍተር ኮቪድ ናይንቲን ምን ምን ልናደርግ አስበናል የሚለውን ነው። በተለይ በዚህ በኢንክሪዝ ዳይናሚዝም በሚለውና ዲጂታይዜሽን፣ ሎካላይዜሽን እና ግሎባላይዜሽን የሚሉትን በዚህ በአፍሪካ ማህበረሰብ ላይ ወደፊት ሊያሳድር የሚችለው የኮቪድ ፕሪፔርድነስ እና አዳፕቲቢሊቲ እሱን ትሬኒንግ ለመስጠት ነው የአጭር ጊዜ እቅዳችን። እንዲሁም በዚህ በአጭር ጊዜ እቅዳችን በተለይ በዚህ በአውስትራሊያ አገር አቀፍ የሆነውን የግሎባል አፍሪካ በኮመንዌልዝ ደረጃ ለመመስረት ነው የረጅም ጊዜ እቅዳችን። ከተለያዩ ኤንጂዎች ጋር እዚህ አፍሪካ አውስትራሊያ ካሉት ለምሳሌ ኤምዲ አለ፣ ኦዝኬር አለ፣ አፍሪካን ኮሚኒቲ ካውንስል የሚባል አለ። እንደዚሁም የተለያዩ የአፍሪካ ተማሪዎች በየዩኒቨርስቲ እና በየኢንስቲቱሽኑ ማህበር አላቸው። ከዛ ጋር ሊንኬጅን በመፍጠር ነው ይህንን በማድረግም ወደፊት የረጅሙ እቅዳችን ማለት ነው በየኮንቲኔንቱ ፌስቲቫል እንዲካሄድ በአውስትራሊያ የመጀመሪያው ከተካሄደ በኋላ ከዛ በኋላ ደግሞ በሰሜን አሜሪካ፣ ከዛ በአውሮፓ የተለያዩ የአፍሪካ ኮሚኒቲዎችን በመወከል በግሎባል አፍሪካ አማካኝነት በተለያዩ ኮንቲኔንቶች ፌስቲቫል እና ምክክር የአፍሪካን ቮይስ በያለንበት ለማጠናከር አፍሪካ አሁን እንደምናየው የዚህ ያረጁ ቴክኖሎጂዎች መጣያ ስለሆነች ያንን ወደ አፍሪካ የሚሄደውን የተለያዩ ትላልቅ ካምፓኒዎችን የሚጥሉት ወደ አፍሪካ የሚሄደውን የቴክኖሎጂ ጥርቅም ሪሳይክል ሊደረግነት የሚችልበትን ሁኔታ ለማመቻቸት ማለት ነው። ሌላው በዚህ በአፍሪካ ያለውን ጦርነት ረሃብና የአፍሪካን አጠቃላይ ችግር ለመቅረፍ ከተለያዩ ኮንቲኔንቶች ታዳጊ ወጣቶችን በማሰልጠን ኮች በማድረግ በአፍሪካ ዩኒየን በዩናይትድ ኔሽን ስብሰባ በአውሮፓ ዩኒየን ስብሰባ ላይ እየሄዱ የአድቮኬሲ ስራ እንዲሰሩ ለማድረግ ነው። እንግዲህ የረጅም ውቅዳችን ማለት ነው። በአጠቃላይ ግን አፍሪካውያን በያሉበት ሀገር አንድ ሆኖ ስለ አፍሪካ የወደፊት ዴቨሎፕመንት የወደፊት እድገት እንዲመክሩ እና የተለያዩ ፕሮጀክቶችን በየሙያቸው ማለት ነው። በተለያየ ሙያ አፍሪካ በበርካታ ሙያዎች የተለያዩ ምሁራኖች በዓለም ላይ ተሰራጭቶ ነው ያሉት ያንን በማደራጀት ለአፍሪካ ለወደፊት የአፍሪካ እድገት እና በአፍሪካ ላይ ያለው ይሄ አሁን የምናየው ነገር እንዲለወጥ ለማድረግ ነው። እንግዲህ እያዋማው የረጅም ወጠዳችን ማለት ነው። ኢንጂነር አያሌው አስፋው የግሎባል አፍሪካ ጸሐፊ፣ ስለ ቃለ ምልልሱ እናመሰግናለን። አቶ ካሳሁን እኔም እንግዲህ ለተሰጠኝ ድል እጅግ በጣም አመሰግናለሁ። ወደፊት ደግሞ ይሄ ግሎባል አፍሪካ ምን እያደረገ ነው ለሚለው ብዙ እንወያያለን። ለጊዜው አሁን በዚህ በአጭር ጊዜ እንኳ በኢትዮጵያ ላይ ባለው ሎከስ ከተለያዩ ኢንተርናሽናል ድርጅቶች ጋር ፓርትነርሽፕ በመፍጠር በቅርቡ የገንዘብ ማሰባሰብ ፕሮግራም ይጀምራል። በዛ በሌላ ጊዜ እናደርጋለን። ለተሰጠኝ ድል እጅግ በጣም ነው ማመሰግ